የዛሬ መልእክቴ ልክ እንደ ሳምንቱ አይነት መልእክት ነው። የእግዚአብሔር እርዳታ ለሕዝቡ በሚል ርዕስ በትንቢተ ኢሳያስ ምዕራፍ 25 ቁጥር አራት ላይ ተመስርቼ የማቀርበው መልእክት ነው እና ትንቢተ ኢሳያስ ምዕራፍ 25 ቁጥር አራት ላይ እንደዚህ የሚል ቃል ተጽፎ ታገኛላችሁ። የጨካኞችም ቁጣ እስትንፋስ የጨካኞች ቁጣ እስትንፋስ የጨካኞቹ ቁጣ እስትንፋሳቸው ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ፣ በጣም አደገኛ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀትም ጥላ ሆነሃል ብሎ ይናገራል እና በዚህ ርዕስ ላይ ነው እግዚአብሔር ለሕዝቡ መጠጊያ እንደሆነ ጥቂት ነገር መናገር የምፈልገው። መቼም እግዚአብሔርን የመሰለ አምላክ በሰማይና በምድር ሌላ አምላክ የለም። መጽሐፍ ቅዱስ ከዚህ በፊት ተናግር ያለው መሰለኝ አማልክቶችን፣ ሌሎች አማልክቶችን የሚያመልኩ ብሎ በሚናገርበት ጊዜ እግዚአብሔር ሌላ አምላክ ከእኛ አምላክ ሌላ በሰማይና በምድር ሌላ አምላክ ስለመኖሩ አይደለም የሚናገረው። የውሸት አማልክቶች አሉ። ሰዎች በሀሳባቸው በአመለካከታቸው ከድንጋይ ከዕጽዋት ከተለያየ ነገር የቀረጿቸው ወይም ደግሞ አማልክት ይሆናሉ ብለው የሚሰግዱላቸው ከዋክብት፣ ጨረቃዎች፣ ፀሐይም እንደዚሁ ይኖራሉ። ግን እንደኛ አይነት አምላክ እንደ እግዚአብሔር አይነት አምላክ በሰማይም በምድርም የለም እና ይህንን እግዚአብሔርን ቸርነቱን፣ ምሕረቱን፣ አስደናቂነቱን ማሰብ እሱ ምን አይነት አምላክ እንደሆነ በልባችንና በውስጣችን ማሰላሰል እጅግ በጣም ትልቅ ማጽናኛ ነው እምነታችንን የሚያጠናክር ደግሞም ሁልጊዜ ከሱ ጋር የቀረበ ግንኙነት እንዲኖረን የሚያደርግ እውነት ነው። ስለዚህ እኔ በምድር ላይ የመጽናኛና የመታመኛ ምንጭ ነው የምለው እግዚአብሔርን ማወቅ እሱን ሁልጊዜ ማሰብ ነው ብዬ ነው እና ይሄ በብሉይ ኪዳን ያሉ እውነተኛ አማኞች በአዲስ ኪዳንም ውስጥ የተገለጡ አማኞች የተጠቀሙበት ጥቅም ነው። ታዲያ እግዚአብሔርን እሱን ባህሪውን ማሰብ በፍጥረት ውስጥ ያለውን የእሱን የጸጋ ስራ መገንዘብና ማሰላሰል፣ የእግዚአብሔርን ቃል ማጥናት በቅጽበት አይምሯችንን ያጽናናዋል። በቅጽበት ፍርሃታችንን ከውስጣችን ያስወግደዋል። ደግሞም ሐዘናችንን ከልባችንና ከህይወታችን ላይ ይገፋዋል። ይሄ በጣም አስደናቂ የሆነ የእግዚአብሔር ምስጢራዊና እውነተኛ አሰራር ነው። እግዚአብሔርን የሚያውቁ ሰዎች እንዲህ አይነት በረከቶች አላቸው። ከዛ የተነሳ እንደዚህ አይነት ሰዎች እግዚአብሔርን በእውነት ወደ ማመስገን እና እግዚአብሔርን የበለጠ ወደ መታመን ህይወት ውስጥ ሊሻገሩ ይችላሉ። አሁን እዚህ ኢሳያስ 25 ቁጥር አንድን እንደ ምሳሌ ለዚህ ለተናገርኩት ነገር እንደ ምሳሌ ልናገረው እፈልጋለሁ። አሁን ኢሳያስ 25 ቁጥር አንድ ላይ ስትመጡ እንደዚህ ነው ያለው ኢሳያስ አቤቱ አለና አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ ስምህንም አመሰግናለሁ ብሎ ሲናገር ታዩታላችሁ። ከእግዚአብሔር ጋር ካለው ግንኙነት የተነሳ ይሄ የእግዚአብሔር ነብይ ነው። የእግዚአብሔር አንደበት ሆኖ የእግዚአብሔር መልእክት የሚናገር ሰው ነው። እና የእግዚአብሔርን አስደናቂነት፣ የእግዚአብሔርን ስራ በልቡ ያስተዋለ ይመስላል። እና ከዚህ የተነሳ እንደዚህ እንላለን አንዳንድ ጊዜ እግዚአብሔርን ክብሩን፣ ተአምራቱን፣ ድንቅነቱን ያዩ የሚያዩ ሰዎች ዝማሬ ከውስጣቸው ሲፈልቅ ወይም ምስጋና ከውስጣቸው ሲፈልቅ ድንገት ታያላችሁ። ልክ እንደዚህ አይነት አባባል ነው እዚጋ ያለው አቤቱ፣ አንተ አምላኬ ነህ፣ ድንቅን ነገር ድንቅ ነገርን የድሮ ምክርን በታማኝነት በእውነት አድርገሃል። ስለዚህ አከብረሃለሁ፣ ከፍ ከፍ አደርግሃለሁ ብሎ ሲናገር ታያላችሁ ና። ወረድ ብሎ የተናገረው ከዚህ እምነትና ከዚህ እውነት የተነሳ እግዚአብሔር ለህዝቡ መጠጊያ፣ መሸሸጊያ፣ መታመኛ መሆኑን ጭምር የሚገልጥበት መንደርደሪያ ሀሳብ ነው ሲናገር የምታዩት እና እኔ አንድ አራት ነገሮችን በዚህ ነጥብ ላይ መናገር እፈልጋለሁ አንደኛ በዓለም ላይ ህዝቡን ሁሉ የሚያጋጥሙ ችግሮች እንዳሉ ሁኔታዎች እንዳሉ ሁላችንም መገንዘብ አለብን እና ቁጥር አራት የሚናገረው ችግሮች አሉ፣ ህዝብን ሁሉ የሚያጋጥሙ ውጣ ውረዶች አሉ። እኛ በወደቀ ዓለም ውስጥ ነው ያለ ነው። በኃጢአት በወደቀች ዓለም ውስጥ ነው ያለ ነው። በኃጢአት የወደቁ ሰዎች ነን፣ ከአዳምና ከሔዋን ጀምሮ። ስለዚህ በህይወታችን በመንገዳችን ላይ ውጣ ውረዶች ያጋጥሙናል። ለዚህ ነው ቁጥር አራት ላይ ሲመጣ የጨካኞች ቁጣ አስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ እነዚህ ጨካኞች የሚባሉት በልዩ ልዩ መንገድ ሊገለጹ ይችላሉ። ሰይጣን አንድ ጨካኝ ነው። ሰዎች በሰይጣን አነሳሽነት በሰዎች ላይ በጥላቻ ለጥፋት የሚሰማሩ ሰዎች አሉ። ይሄንን ታውቃላችሁ። ሁላችንም እናውቃለን። እንደዛ አይነት ቁጣ በሚመጣበት ጊዜ፣ የሚያናውጥ የሚረብሽ ነገር በሚመጣበት ጊዜ እግዚአብሔር የሚባለው አምላክ ምንድን ነው የሚሆነው? ነው የሚለው ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀትም ጥላ አንተ እግዚአብሔር ሆነሃል ብሎ ነው የሚናገረውና ህዝብን የሚያጋጥሙ ነገሮች አሉ። እኔ አራት ህዝብን የሚያጋጥሙ ነገሮች አሉ። ማንኛውንም ሰው በዚህ ምድር ላይ ሊያጋጥሙ የሚችሉ አራት ነገሮችን ልነግራቸው እፈልጋለሁ። በነገራችን ላይ ጠዋት እዚህ ፓስተርም የሚናገረው እነዚህን ነገሮች በመግለጥ ነበርና ተመሳሳይ አይነት መልእክት ነው ያዘጋጀ ነው ማለት ነው እና የመጀመሪያው በእርግጥ የእኔ ፖይንቶች የእሱ ፖይንቶች ይለያያሉ ግን ተመሳሳይ መልእክት ነው። የመጀመሪያው የበደለኝነት ስሜት ችግር ሰዎችን ያጠቃቸዋል። አንዳንድ ጊዜ እኛ ከኃጢአታችን፣ ከበደላችን፣ ከኃጢአት ውጤት የተነሳ በደል የሚባል ነገር በውስጣችን አለ። ኃጢአት የሰራ ሰው የኃጢአቱ ውጤት በነፍሱና በመንፈሱ ላይ በደለኝነት ያስከትልበታል እና በደልና ኃጢአት አንድ አይደሉም። ኃጢአት ስንሰራ የኃጢአቱ ተጽዕኖ በውስጣችን የበደለኝነት ስሜት ያመጣል። ይሄ የበደለኝነት ስሜት ኃጢአታችንን በደላችንን እያስታወስን የምንጸጸትበት ከዚህ ውስጥ መቼ ነው የምወጣው ብለን መፍትሄ የምንፈልግበት ስሜት ነው። ብዙ ሰዎች የበደለኝነት ስሜት እየተሰማቸው ይሄ ከበደለኝነት ስሜት ነፃ የሚሆኑበት መንገድ አያገኙም። እኛ ክርስቲያኖች እድለኞች ነን። ሁለት ሶስት ሰዎችን እንደ ምሳሌ እዚህ ጋር ለመጻፍ ሞክር ያሉ አንደኛ ብልጣሶር የተባለው ንጉስ ነው። በዳንኤል ምዕራፍ አምስት ላይ ብልጣሶር የተባለው ንጉስ ከናቡከደነጾር ከነገሰ በኋላ የነገሰ ንጉስ ነው። የናቡከደነጾር ልጅ ነው። ዳንኤል የናቡከደነጾር ልጅ እንደሆነ ተናግሯል። እና በናቡከደነጾር በህይወቱ ዘመን በነበረበት ጊዜ ባቢሎንን ሲገዛ እግዚአብሔር በተለያየ መንገድ ተናግሮት ያውቃል። አንዳንድ የእግዚአብሔር ሰዎች ናቡከደነጾር በእውነት ጌታን አምኖ ነው የሞተው ይላሉ፣ እና ምክንያት አለ ለዛ ዳንኤል፣ ሲድራቅ፣ ሚሳቅ፣ አብድናጎ እነዚህ አራቱ ወጣቶች በእግዚአብሔር አማኞች በነበሩበት ጊዜ በህይወታቸው እግዚአብሔር ያደረገውን ተአምር አይቶ በምድርና በሰማይ እንደዚህ እንደነሱ አይነት አምላክ የለም ብሎ አዋጅ ተናግሯል እና በኋላ ከእግዚአብሔር ጋር የተጠጋጋ ህይወት እንደነበረው ይታሰባል። ግን ልጁ በአባት ውስጥ የተሰራውን ነገር እያየ ታሪኩን እያወቀ በጣም አመፅ እና በደልን በእግዚአብሔር ላይ ፈጽሞ ነበር። የመጨረሻው በደልና አመፅ ምንድን ነው? እነዚህ የፋርስ መንግስት ቤት የባቢሎንን መንግስት ከቦ ለጦርነት በነበረበት ጊዜ ይሄ ብልጣሶር መኳንንቶቹን፣ ሹማምንቶቹን በሙሉ ሰብስቦ ከእስራኤል ቤተ መቅደስ ከሰለሞን ቤተ መቅደስ የተወሰዱትን የወርቅ ጽዋዎች እና ቅዱሳን የእግዚአብሔርን እቃዎች ለመጠጫነት አውሏቸው ነበር እና እግዚአብሔርንም በድሎ ነበር። ስለዚህ ማኔ ተቄል ፋሬስ የሚባል ጽሁፍ በግድግዳ ላይ ወጥቶ ሲጽፍ አየ። እጅ ወጥቶ ሲጽፍ እና ደነገጠ። የወገቡ ጅማት ተፈታ። በጣም ተርበተበተ ጉልበት ሁሉ ተንቀጠቀጠ፣ ይላል። ያን ጊዜ ዳንኤል ተጠርቶ በደሉንና ኃጢአቱን ነገረው አባትህ እግዚአብሔር በህይወቱ ምን እንዳደረገ ታውቅ ነበር፣ ግን አንተ አባትህን እግዚአብሔር ለአባት ያደረገውን ነገር እያወቅህ በበደልና በኃጢአት ቀጠልክ እንጂ እግዚአብሔርን አላከበርክም። ስለዚህ ማኔ ተቄል ፋሬስ ማለት እግዚአብሔር መንግስትህን ቆረጠው ከፈለው፣ አንተንም ደግሞ ለጠላት አሳልፎ ሰጠ ማለት ነው ብሎ ተረጎመለት። ንስሐ አልገባም፣ ወዲያው በኃጢአቱ ቀጠለ እና በበደለኝነቱ ቀጠለ እና መንግስቱ እንደተወሰደ ከጁ በማግስቱ በዛው ቀን በሌሊት በጠዋት መጽሐፍ ቅዱስ ይናገራል። የበደለኝነት ስሜት ሲሰማን ጥሩና ዘለቄታዊ መፍትሄ ምንድን ነው? ወደ እግዚአብሔር መምጣትና እግዚአብሔር ይቅር በለኝ በደሌን፣ ኃጢአቴን፣ ከሰዎችም ጋር በደልና ኃጢአት ቢኖረን ከሰዎችም ጋር ይቅርታ እንዲያደርጉልን መጠየቅ ተገቢ ነው። ግን ሌላ አንድ ምሳሌ አለኝ። ብሉይ ኪዳን፣ አዲስ ኪዳን ላይ የወህኒ ቤቱ ጠባቂ ጳውሎስና ሲላስ ወንጌል ሲሰብኩት ተይዘው በታሰሩበት ጊዜ ልክ ሲሰጡት የወህኒው ጠባቂ የመጨረሻው ዝቃጭ ቦታ ላይ እንደጣላቸው እግራቸውም በግርብረት በእንጨት ጠርቆ እንደጣላቸው ከነደማቸው እንደወረወራቸው ይናገራል የእግዚአብሔር ቃል። ጳውሎስና ሲላስ ግን በሌሊት በዜማ እግዚአብሔርን ሲያመሰግኑ ነበር። ያን ጊዜ የወህኒው መሰረት ተናጋ፣ የምድር መንቀጥቀጥ ሆነ፣ የወህኒው በሮች በሙሉ ተከፈቱ፣ የእስረኞች ሰንሰለት በሙሉ ተበጠሰ። ድንገት ሲነቃ በሩ በሙሉ ተከፍቶ አየና ደነገጠ። ልክ ያን ጊዜ እኛ የምናምነው እግዚአብሔር የበደለኝነት ስሜቱን በኃይል እንዲመታው እንዳደረገ ነው እና ወዲያው ይሄ ሰውዬ ያ የበደለኝነት ስሜት ሲሰማው ጳውሎስና ሲላስ እግር ፊት ተደፍቶ እንድድን ምን ማድረግ ይገባኛል ብሎ ተናገረ። የበደለኝነት ስሜት ሲሰማን፣ ኃጢአታችን ሲይዘን፣ ልባችን ውስጥ ኃጢአተኞች መሆናችንን ስናውቅ አንድና አንድ መሸሻ እግዚአብሔር ብቻ ነው። ለዚህ ነው ሰዎች እንዲህ አይነት ስሜት ሲያጋጥማቸው ወደ እግዚአብሔር ሲመጡ እግዚአብሔር ይቅሬላቸዋል፣ ያቅፋቸዋል፣ ይቀበላቸዋል። እንደዚህ አይነት አምላክ እንደሆነ ይሄ በገጠመን ጊዜ እንድናውቅና እንድናስተውል ያስፈልጋል። ሁለተኛው ነጥብ እዚህ ጋር የምናገርበት እዚህኛው ስላይድ ላይ የአመፀኛው ዓለም ስደት ችግር ነው። ብታምኑም ባታምኑም ይቺ ዓለም ስደት የሞላባት ዓለም ናት። እኔ በስደት የጀመረ የጀመረው መጽሐፍ ቅዱስን ሳጠና ከአዳምና ከሔዋን የመጀመሪያ ልጆች ጀምሮ ነው። አቤልና ቃየል የአዳምና የሔዋን የሁለቱ ሰዎች የመጀመሪያዎቹ ሰዎች ወንድማማቾች ነበሩ። እና አቤል እግዚአብሔርን ያመልክ ነበር። ቃየል እግዚአብሔርን ሳይሆን ከእግዚአብሔር ውጭ የሆነ አምልኮ ላይ ነበረ። ስለዚህ የአቤል መስዋዕት በእግዚአብሔር ፊት ተቀባይነት ሲያገኝ ቃየል አቤልን ማሳደድ ጀመረ፣ ኦፍኮርስ ገደለው። ስለዚህ ገላትያ ምዕራፍ አራት እዚህ የጠቀስኩላችሁ ጥቅስ አለ። እንደ ስጋ የሆነው ሰው እንደ መንፈስ የሆነውን ሰው አሳደደው ገደለው ብሎ ይናገራል እና በዓለም ላይ ስደት አለ። ይሄ አመፀኛው ዓለም እግዚአብሔርን አምላኪዎችና ተከታዮች መሆናችንን ሲያውቅ እኛን ያሳድዳል። ሰዎች ይጠሉናል፣ ማርጂናላይዝ ያደርጉናል፣ ያገሉናል እግዚአብሔርን በማመናችን እዚህ አሜሪካ ውስጥ በጣም የተለመደ ነው። ዩሮፕ ውስጥ የተለመደ ነው። እግዚአብሔርን ያመለኩ ሰዎች የሚያመልኩ ሰዎች ይገለላሉ። ይሁን እንጂ ወደ እግዚአብሔር በስደት ውስጥ ወደ እግዚአብሔር መጠጋታችንን በእግዚአብሔር መታመናችንን በእግዚአብሔር መደገፋችንን እንድንቀጥል እግዚአብሔር አምላካችን ይፈልጋል። ስለዚህ ኢቨን እኔ እዚ ጋ ከጻፍኩት ነገር የአንድ እውነተኛ አማኝ አሳዳጆቹ ልክ ቃየል አቤልን እንዳሳደደ የገዛ ቤተሰቦቹም እንኳን ሊሆኑ ይችላል። ወንድም እህትን፣ እህት እህትን፣ ባል ሚስትን፣ ልጆች ወላጆችን፣ ወላጆች ልጆችን የመሳሰለው ነገር። ነገር ግን እነዚህ ሁሉ በሚያጋጥሙን ጊዜ አንድ መሸሸጊያና መጠጊያ አንድ ቦታ ብቻ ነው ያም እግዚአብሔር አምላካችን ነው። እግዚአብሔር ብንሰደድም፣ ሰማይና ምድር፣ ሰይጣንና መንግስታት ቢነሱብንም የሚያቁም የማያቁም በጦርነት ቢሰለፉብንም መሸሸጊያ ዋሻችን እግዚአብሔር ብቻ እንደሆነ እንድናውቅና በሱ እንድንታመን ነው። ከዚህ ቀጥሎ የምናገረው የዚህ ቀጣይ ስላይድ ህዝቡን ሁሉ የሚያጋጥሙ ሁኔታዎች አንደኛው ይሄ ቅድም ያልኩት የበደለኝነት ስሜት ችግር ነው ሁለተኛው የአመፀኛው ዓለም ስደት ችግር ነው ሶስተኛው ግን የሰይጣን ፈተናዎች ችግር ሰዎችን ያጋጥማቸዋል ታውቃላችሁ እንደዚህ ነው ነገሩ አሁን እኔና እናንተ በጌታ የዳን ሰዎች ሆነን እያለን ልክ በጌታ በኢየሱስ ክርስቶስ ከዳንበት ቀን ጀምሮ የሰይጣን መጠቀሚያዎችና የልባችንና የስጋችንን ፈቃድ ከማድረግ የተለየን ሰዎች ቅዱሳን የእግዚአብሔር ሕዝብ ከመሆናችን የተነሳ እግዚአብሔር ሰይጣን በእኛ ደስ አይሰኝም። እግዚአብሔር በእኛ ደስ ይለዋል። ሰይጣን ግን እኛን እንደ ጠላቱ ይቆጥረናል። ስለዚህ እኛን በቁጥጥሩ ስር እንደገና ለመመለስ የሚችለውን ሁሉ ጥረትና ውጊያ፣ ፈተና ያደርጋል። ሰይጣን እነዚህ ከእነዚህ ፈተናዎቹ እና ውጊያዎቹ መካከል አንዱ በልዩ ልዩ መንገድ አማኞችን መፈተን ነው። ስለዚህ ነፍሳችንን ሊያስጨንቀን ሊረብሸን እንቅልፍ ሊነሳን የሚችሉ የተለያዩ ሀሳቦችን በፈተና መልክ ፍላጻዎቹን ወደ እኛ ይወረውራል። መጽሐፍ ቅዱስ ፍላጻዎች ይለዋል። ኤፌሶን ምዕራፍ 6 ቁጥር 16 ላይ የሚንበለበሉ የክፉ ፍላጻዎች ይለዋል እና ልክ እንደ እሳት የሚንበለበሉ ሀሳብን በአይምሯችን አምጥቶ ከእምነታችን እንድንዘናጋ እግዚአብሔርን እንዳናመልከው የሚያደርግ ነገርን ሀሳብን ወደ ውስጣችን ይወረውራል። አንዳንድ ሰዎችን በገንዘብ ምኞት ይፈትናቸዋል። በቃ ሕይወት የሚባለው ነገር ገንዘብ ማግኘት ብቻ ነው ብለው ጠዋትም ማታም ገንዘብ ገንዘብ ገንዘብ ገንዘብ ላይ እንዲሉ ያደርጋቸዋል። በማንኛውም መንገድ ገንዘብ ቢመጣ ጉዳያቸው እንዳይደለ እንዳይሆን ያደርጋቸዋል። አንዳንዶችም በዝሙት ምኞት ይፈትናቸዋል። አመንዝራነት ምኞት፣ የዝሙት ምኞት ከማንም ወንድ ጋር ከማንም ሴት ጋር የመሄድ ፍላጎት፣ ናፍቆት በውስጣቸው እንደ ማዕበል ያስነሳባቸዋል። አንዳንዶችም በቅናት በተለያየ መንገድ ሰዎችን ይፈትናል። ስለዚህ በዓለም ላይ ያሉ ሰዎች በሙሉ ከዚህ ነፃ ሊሆኑ አይችሉም። ሐዋርያው ቅዱስ ጳውሎስ እዚህ የጻፍኩት ነጥብ አንደኛው ነጥብ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7 እስከ 8 ላይ እንደዚህ ብሎ ተናግሯል። የስጋዬ መጎሸሚያ የሰይጣን መልእክተኛ ተሰጥቶኝ ሁል ጊዜ በስጋዬ ውስጥ ያለ እሾህ ሆኖ፣ እሾህ በስጋ ውስጥ ቢኖር ጡንቻችሁን እንደፈለጋችሁ ማንቀሳቀስ አትፈልጉም። ባንቀሳቀሳችሁ ቁጥር እሾሁ እየወጋ ህመሙ ይሰማችኋል። ልክ እንደዛ አይነት የፈተና ስሜት ውስጤ አለ። ከዚህ ፈተና ማን ነው የሚያስጥለኝ ብሎ የጮኸበት ጊዜ አለ እና በእንደዚህ አይነት ጊዜ በእንደዚህ አይነት የፈተና ጊዜ መሸሸጊያ፣ ዋሻ፣ መጠጊያ ከዚህ ከፈተና ነፃ ሊያወጣን የሚችል እረፍትና ፎይታ የሚሰጠን እግዚአብሔር ብቻ ነው። ስለዚህ የሰይጣን የፈተና ችግሮች በማንም ሰው ህይወት ውስጥ ሊገለጡ ይችላሉ። እና ጌታ እግዚአብሔር ብቻ ነው በማይታየው ክንዱ እኛ በማናየው ክንዱ ሊደግፈን ኃይሉም በድካሞቻችን ሊገልጥልን የሚችለውና ይህንን ማሰብና መረዳት በጣም አስፈላጊ ነው አራተኛው ነጥቤ ከሁሉ የባሰ እና የከፋ የሚባለው ነጥቤ ነው ይህንን እውነተኛ አማኞች ናቸው እንደዚህ የሚሉት እግዚአብሔር አንዳንድ ጊዜ ፊቱን ከአማኞች የሚሰውርበት ጊዜ አለ እግዚአብሔር በራሱ ጠቢባዊ እቅድ በራሱ መልካም ፈቃድ ፈቃድና አስደናቂና ዘላለማዊ ፍጻሜ ሀሳቡ አንዳንዴ ፊቱን ከኛ ሊሰውር ይችላል። የይስሙላ አማኞች የሆኑ አማኞች እግዚአብሔር ፊቱን ከነሱ በሰወረበት ጊዜ ምንም አይመስላቸውም። ግን እውነተኛ አማኞች እግዚአብሔር ፊቱን ከነሱ በሰወረበት ጊዜ በጣም ነው የሚጨነቁት። ከሰይጣን ፈተና ይልቅ፣ ከስደት ፈተና ይልቅ እና ደግሞ በመጀመሪያ ላይ ከጠቀስኩት ከአጠቃላይ ችግሮች ይልቅ እግዚአብሔር ፊቱን ከኛ ከሰወረ በጣም በጣም እውነተኛ አማኞች ይጨነቃሉ። ከዚህ የተነሳ እግዚአብሔር ፊቱን በሚሰውርበት ጊዜ ከዚህ የከፋ ችግርና መከራ በክርስቲያን ህይወት ውስጥ አይኖርም እና ይህንን የምናየው በጌታችን በኢየሱስ ክርስቶስ ህይወት ልምምድ ነው። ጌታችን ኢየሱስ ክርስቶስ በቀራኔው መስቀል ላይ ሆኖ ማቴዎስ 27 በእርግጥ መዝሙር 22ም ይህንን ጠቅሶታል። ልክ በቀራኔው መስቀል ላይ ተሰቅሎ ስድስት ሰዓት ነው ያሳለፈው። ትዝ ይላቸዋል፣ ይህን ተናግሬያለሁ። የመጀመሪያዎቹ ሦስት ሰዓታት በብርሃን ነበሩ። ሁለተኛዎቹ ሦስት ሰዓታት በጨለማ ነበሩ። ያን ጊዜ እግዚአብሔር ከጌታ ከኢየሱስ ክርስቶስ ፊቱን የሰወረበት ጊዜ ነበረ። ያን ጊዜ ነው ጌታ ኢየሱስ ክርስቶስ የዓለምን ኃጢአት ቁጣ፣ እግዚአብሔር በላዩ ላይ እንዳፈሰሰበት የሚነገረው እና ያን ጊዜ እግዚአብሔር ፊቱን ከሱ ዞር ባደረገበት ጊዜ ጌታ ኢየሱስ አምላኬ አምላኬ ሆይ ለምን ተውከኝ? በጣም አስጨናቂ ፈተና፣ አስጨናቂ መከራ፣ አስጨናቂ ችግር የሆነበት ጊዜ ያ ጊዜ እንደሆነ እናያለን። ስለዚህ ወገኖች፣ አሁን እኔ የምነግራችው እነዚህ አራቱ የተለያዩ ችግሮች በሰዎች ሕይወት ውስጥ በሚመጡበት ጊዜ ሰዎች ምንድን ነው ማድረግ ያለባቸው? ችግርና መከራ ሲመጣ ምንድን ነው ማድረግ ያለብን? አንዳንድ ሰዎች ይህን ችግርና መከራ አይተው ወደ እግዚአብሔር ሲጮሁ እግዚአብሔር ጩኸታቸውን አውጥቶ የተናገረበት ጊዜ አለ። አሁን ይህንን ለማየት የጠቀስኩት ጥቅስ ጥቅስ ኢሳያስ 49 ቁጥር 14 ነው። ኢሳያስ 49 ላይ እግዚአብሔር ስለ እስራኤላውያን ተናገረ ጽዮን አለና ማለት እስራኤል አይሁዳውያን የእኔ ህዝቦች ማለቱ ነው እግዚአብሔር ትቶኛል፣ እግዚአብሔር ረስቶኛል፣ እግዚአብሔር የእኔ ጉዳይ ጉዳዩ አይደለም ብላ ተናግራለች ብሎ ይናገራል እና አዎ፣ እስራኤላውያን በችግር በፈተና በነበሩበት ጊዜ እየጸለዩ እየጮሁ እግዚአብሔር በፍጹም ያልሰማበት ጊዜ ነበረ። ልክ እንዲህ አይነቱን ጊዜ ነው እግዚአብሔር የሚናገረው። አዎ፣ ፊቴን ዞር ላደርግ ችል ይሆናል፣ ግን በፍጹም አልረሳሽም፣ ግን በፍጹም አልተውሽም ብሎ እግዚአብሔር ሲናገር ደግሞ ታውታላችሁ። እግዚአብሔር ህዝቡን አይተውም። እግዚአብሔር ህዝቡን አይጥልም። ችግርና መከራ ሲመጣ እንደዚህ አይነት አራት የተለያዩ ነገሮች አራት የተለያዩ ነገሮች ናቸው ያልኳቸው ወደ ህይወታችን በሚመጡበት ጊዜ ማድረግ ያለብን ነገሮች አሉ። እነዚህ መንግስታት፣ አለም ሁሉ አሁን ምን እናድርግ በሚሉበት ጊዜ በየቀኑ ዋሽንግተን ዲሲ ውስጥ ጋዜጠኞች ተሰብስበው ፕሬዚዳንት ትራምፕ እና ማይክል ፔንስ እና ደግሞ ማይክ ፔንስ እና ሌሎችም ትልልቅ አሁን በዚህ በኮሮና ቫይረስ አማካኝነት ታስክ ፎርስ ተብለው የተሾሙት በሙሉ ጋዜጣዊ መግለጫ ይሰጣሉ። በየቀኑ ታያላችሁ ጭንቀታቸውን፣ ችግራቸውን አንዳንድ ጊዜ ኦልማይቲ ጎድ ይረዳናል ብለው ሲናገሩም ትሰማቸዋላችሁ እና በእርግጥ ያለ እግዚአብሔር ማንም የሚረዳ የለም አለም በሙሉ የሚረዳ እውነተኛ ረዳት እግዚአብሔር ብቻ እንደሆነ የሚገነዘብበት ጊዜ የአሁኑ ጊዜ እንደሆነ ነው እኔ የማስበው። እና እኛስ ምንድን ነው ማድረግ ያለብን? ወዴት ነው የምንሄደው? ወደፊት የተለያዩ ችግሮች መከራዎች ሲያጋጥሙን፣ በአቅማችን በችሎታችን፣ በእውቀታችን፣ በማንኛውም ነገራችን የማንወጣቸው ነገሮች ሲመጡ መሸሸጊያ ዋሻ፣ መጠጊያ እግዚአብሔር ብቻ ነው። ደረጀ ድሮ ደረጀ ከበደ የሚባለው ዘማሪ ገና ድሮ ከሀያ ምናልባት 30 ዓመት በፊት ይሆናል እንግዳ ነገር እንሰማለን፣ አዲስም ነገር እናያለን፣ ወየው እያልን እንጮሃለን። በእንደዚህ አይነት ጊዜ የሚረዳ አንድ ረዳት ብቻ ነው ያም መሸሸጊያ ኢየሱስ ነው ብሎ ዘምሮ ነበር። አው ጌታ ኢየሱስ ብቻ ነው መሸሸጊያ ይህንን ነው እዚህ ጋር ኢሳይያስ የሚናገረው ምንድን ያለው የጨካኞች ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ነፋስ በሆነ ጊዜ ለድሃው ነገር ግን በአንተ ለታመነው መጠጊያ ለችግረኛው ነገር ግን ባንተ ላይ ልቡን ላሳረፈው በጭንቁ ጊዜ መጠጊያ ከውሽንፍር መሸሸጊያ ከሙቀት ጥላ ሆነሃል ብሎ ነው የሚናገረው እና ይህንኛውን ነጥብ ሳስብ ወደ ሶስተኛው ነጥቤ ነው የምመጣው። የጌታ ፍቅርና ጥበቃ በእንደዚህ አይነት አስጨናቂ ሁኔታዎች በእርግጥ ለሕዝቡ ይገለጣል። አሁን ኢሳያስ ያለውን ነገር ተመልከቱ። ለድሃው መጠጊያ በጭንቁ በችግሩ ጊዜ እና መጠጊያ ደግሞም ከውሽንፍር መሸሸጊያ ከሙቀት ጥላ ሆነሃል ብሎ የሚናገረውን እቺ ሆነሃል የምትለው ቃል በጣም አስደናቂ ናት። በኋላ እናገርባታለሁ። እግዚአብሔር ለህዝቡ እንደዚህ አይነት አምላክ እንደሆነ ነው የሚናገረው። አሁን አንዳንድ ጊዜ ስለ እግዚአብሔር እምነት፣ በእግዚአብሔር ላይ መታመን የሚባለውን ነገር በምንነጋገርበት በምናስብበት ጊዜ ነገሮች ሁሉ ጤናማ ሲሆኑ ለምን ያስፈልጋል በእግዚአብሔር መታመን? ልክ እንደ ማንኛውም የሚዘል ሰው ለምን አልዘልም እንደ ማንኛውም አመፀኛ አለመኛ ዓለማዊ ሰው ለምን አልሆንም የሚል ስሜት ሊመጣብን ይችል ይሆናል። ኖ እንደዛ እንዳናስብ ያስፈልጋል። ምክንያቱም እነሱ ሲጠፉ እኛ ከነሱ ጋር እንዳንመታ፣ እንዳንቀጣ በእግዚአብሔር እውቀትና በእግዚአብሔር ጥላ ውስጥ መሆናችን በእንደዚህ አይነት ጊዜ እንዳንጨነቅ እምነታችን እግዚአብሔር እንደሆነ እንድናስብ እግዚአብሔር እንደሚጠብቀን እንድንተማመን የሚያደርግ እውነት ስለሆነ ይሄንን ማሰብ አለብን። ስለዚህ እግዚአብሔር ለሕዝቡ ያስባል፣ ለእናንተ እና ለእኔ፣ ለአንቺ፣ ለሁላችንም ያስባል እግዚአብሔር። እና ይህንን ሐሳቡን በሦስት ነጥቦች እዚህ ጋር አስቀምጫለሁ። አንደኛ፣ በአስፈላጊ ነገሮች ዙሪያ እግዚአብሔር ይረዳቸዋል። ቅድም አራት ነገሮችን ጠቅሻለሁኝ። የሚያስጨንቅ የበደለኝነት ስሜት ሲመጣ ወደ እግዚአብሔር ስንመጣ እግዚአብሔር አምላካችን በይቅርታጆቹ የሚቀበለን አምላክ ሆኖ እናገኘዋለን። እዚህ ጋ ጥሩ መፍትሄ ነው ያልኩት አንድ ጥቅስ ምንድን ነው? ኢሳይያስ መጽሐፍ ትንቢተ ኢሳይያስ ምዕራፍ ስድስት ቁጥር ስድስት እስከ ሰባት ላይ ኢሳይያስ አንድ ቀን እግዚአብሔርን ከፍ ባለ ዙፋን ላይ ተቀምጦ የልብሱ ዘርፎች ደግሞ መቅደሱን ሁሉ ሞልተውት በቤተ መቅደሱ ውስጥ በራእይ ያየው ልክ እንዳየው ሌሎች ሶስት መላእክት ደግሞ መላእክቶች ደግሞ ስድስት ስድስት ክንፍ ያላቸው መላእክት በፊቱ ቅዱስ፣ ቅዱስ፣ ቅዱስ እያሉ ሲመላለሱ ሁለት ክንፋቸው ፊታቸውን፣ ሁለት ክንፋቸው እግራቸውን፣ ሌላው ሁለተኛው መካከለኛ ክፋቸው መብረሪያ ሆኖ እንደዛ አየና፣ በጣም ደነገጠ። ወዮ እኔ በደለኛ ነኝ፣ አንደበቶቻቸው በረከሱባቸው ሰዎች መካከል ነው ያለሁት፣ ቅዱሱን እግዚአብሔርን አይቻለሁና ጠፋሁኝ ብሎ ባለበት ጊዜ እግዚአብሔር ከመሰዋው ላይ እሳት አንስተው መላእክቱ ከንፈሩን እንዲዳስሱና ከዛ በኋላ አበሳህ በደልህ ኃጢአትህ ተሰርዮልሃል ሲለው እንመለከታለን። እና በደል ኃጢአት የበደል የኃጢአት የኃጢአተኝነት ስሜት ሲሰማን መሸሸጊያ መሸሻ እግዚአብሔር ብቻ ነው። አንዳንድ ሰዎች የበደልና የኃጢአት ስሜት ሲሰማቸው ያጨሳሉ። አንዳንድ ሰዎች የበደልና የኃጢአት ስሜት ሲሰማቸው ይጠጣሉ። አንዳንድ ሰዎች የበደልና የአጣት ስሜት ሲሰማቸው ወደ እግዚአብሔር ከመምጣት ይልቅ የተለያዩ ፊልሞችን፣ የተለያዩ ነገሮችን ማድረግ ይወዳሉ። ግን ትክክለኛውና እውነተኛው መፍትሄ ወደ ማን መምጣት ነው? ወደ እግዚአብሔር መምጣት ብቻ ነው። በስደት ጊዜ ስደት ሲከብድ ሰዎች በስደት ሲዋረዱ፣ ብቸኝነት ሲሰማቸው፣ ለተለያየ አደጋ ሲጋፈጡ አሁንም የሚያድንና የሚታደግ እግዚአብሔር ብቻ ነው። እግዚአብሔር በዙሪያቸው አስፈላጊ ረዳት ይሆንላቸዋል። ይህንን በብዙ ጊዜ በመጽሐፍ ቅዱስ ውስጥ በቅዱሳን ሕይወት ውስጥ አይተነዋል። ሶስተኛው፣ ቅዱሳን በኃጢአት በሚጎሸሙበት ጊዜ ቅድም በሰይጣን በምንጎሸምበት ጊዜ ሰይጣን የስጋዬ መጎሰሚያ ሰይጣን ተሰቶኛል ብሎ የሰይጣን መልእክተኛ ተሰቶኛል ብሎ ጳውሎስ በጮህበት ጊዜ እግዚአብሔር ግን ኃይሌ የኔ ኃይል በድካምህ ይገለጣልና አትፍራ ብሎ እንዳጽናናው እናያለን። ወደ እግዚአብሔር መጮህ እግዚአብሔር እንዲታደገን እንዲያድነን የሚያደርግ ነገር ነው። እግዚአብሔር ፊቱን ቢያዞርብንስ ወይም ጸሎቶቻችንን ዝም ቢል ይህ ለስንት ጊዜ ነው የሚሆነው ብለን እንጨነቅ ይሆናል። እዚህ ጋ ለማንበብ ያህል ኢሳያስ 54 ቁጥር 7ት እስከ 8 አነብላቸዋለሁ። ጥቂት ጊዜ ተውኩሽ፣ በታላቅም ምሕረት አስብሻለሁ እሰበስብሻለሁ በጥቂት ቁጣ ለቅጽበተ ዓይን ፊቴን ካንቺ ሰወርሁ። ለእስራኤላውያን ነው ለአማኞች እግዚአብሔር የሚናገረው ግን በዘላለም ቸርነት እምርሻለሁ ይላል፣ ታዳጊሽ እግዚአብሔር። ለጥቂት ጊዜ ለጥቂት ጊዜ ለቅጽበት፣ እግዚአብሔር ፊቱን ከእኛ ይሰውር ይሆናል እና እግዚአብሔር ፊቱን ሲሰውር፣ ኦ እግዚአብሔር ትቶኛል፣ ረስቶኛል፣ እግዚአብሔር ስለኔ ግድ የለውም ብለን ወደ ሌላ አማራጮች መሄድ የለብንም። እዛው ቆይተን እግዚአብሔርን መጠበቅ ያዋጣናል። ስለዚህ በጨለማ ጊዜ በሱ ላይ እንድንታመን፣ በችግርና በፈተና ጊዜ በሱ ላይ እንድንደገፍ እግዚአብሔር አምላካችን ግል በግላችን፣ በቤተሰባችን፣ በአለም አቀፍ፣ በአገር አቀፍ ሁኔታ ችግሮች ሲመጡ ወደ እግዚአብሔር መሮጥና በእግዚአብሔር መጠጋት በእግዚአብሔር ስር መጠለል እጅግ በጣም አስፈላጊ ነው። በሌላው አራተኛው እንትኔ ላይ የጌታ ፍቅርና ጥበቃ ለህዝቡ ይገለጣል። ሁለተኛው ስላይዴ ላይ በወቅታዊ ሁኔታዎች እግዚአብሔር በቅጽበት የሚደርስ አምላክ ነው፣ ይረዳል እግዚአብሔር እግዚአብሔር ሰው የሚረዳ አምላክ ነው። የእግዚአብሔር ነገር አንዳንድ ሰዎች ፅንሰ ሐሳባዊ ይመስላቸዋል፣ ማለት ቲዎሬቲካል ይመስላቸዋል። እግዚአብሔር የእግዚአብሔር ነገር እና የእግዚአብሔር እውቀት ፅንሰ ሐሳባዊ አይደለም። ማለት ዝም ብሎ በፅንሰ ሐሳብ ደረጃ የሌለ ነገር በመላምት ወይም ሃይፖቴቲካል የሆነ ነገር አይደለም። እውነተኛና ተግባራዊ የሆነ ነገር ነው። እግዚአብሔር ህዝቡ በተወሰነ መከራ ውስጥ በተወሰነ ጊዜ ሊያልፍ ቢፈቅድም እንኳን ግን በአስፈላጊው ሰዓት በአስፈላጊው ወቅት በአስፈላጊው ቅጽበት ደርሶ የሚረዳ አምላክ ነው። እዚህ ላይ ሁለት ምሳሌዎችን አስቀምጫለሁ። ሉቃስ 18 ላይ አንዲት ሴት እና ጸሎቷን እግዚአብሔር ጌታ ኢየሱስ ክርስቶስ ነው ሁል ጊዜ ሳይሰለቹ ተግተው እንዲጸልዩ የሚል ምሳሌ ነገራቸው ይልና አንድ ሴትዮ ነበረች፣ ባሏ ሞቶባታል። ግን ባላ ጋራ አላት። ምናልባት የባሏን ባላ ጋራ የሁለታቸው ጠላት እንደነበረ ነው እና በአንድ በሚጨቃጨቁበት ጉዳይ ላይ በጣም በጨካኝነት በዚች በብቸኛ ሴትዮ ላይ የተነሳ ሰው ነው። እና ሁልጊዜ ዳኛ ጋር የሄደች ፍረድልኝ ፍረድልኝ ትለው እንደነበረ ይናገራል ጌታ ኢየሱስ ክርስቶስ። እና ዳኛው ግን አለ እግዚአብሔርን የማይፈራ ሰዎችን የማያፍር ጉቦኛ በጣም ኮራፕት የሆነ ዳኛ እንደነበረ ማሰብ ትችላላችሁ። እና በጣም ብዙ ጊዜ የሄደች ስለጨቀጨቀችው እቺ ሴትዮ ሁለተኛ እንዳትጨቀጭቀኝ እፈርድላታለሁ ብሎ ፈረደላት ይልና፣ ከዛ ቀጥሎ ጌታ ኢየሱስ ምን ብሎ ተናገረ? ወደ እሱ ቀንና ሌሊት ለሚያለቅሱት ከነሱ ጋር ብዙ ጊዜ ቢታገስም እንኳ ለራሱ ምርጦች እግዚአብሔር አይበቀልም ወይ ብሎ በእውነት እላችኋለሁ ብሎ ይበቀልላቸዋል። ግን በምን አይነት ሁኔታ በፍጥነት ብሎ ነው የተናገረው። እኔም እላችኋለሁ እሱ በፍጥነት ይበቀልላቸዋል ብሎ ጌታ ኢየሱስ ክርስቶስ ተናገረ። ስለዚህ በወቅታዊ ሁኔታዎቻችን በችግር ተወጥረን በፈተና ተወጥረን ባለንበት ጊዜ በእንደዚህ አይነት አለም አቀፍ ቀውስ ጊዜ እግዚአብሔር የሚደርስ በፍጥነት የሚደርስ በትክክለኛው ሰዓትና ጊዜ የሚደርስ አምላክ ነው። እንደዚህ አይነት አምላክ መሆኑን ማሰብ እጅግ በጣም አስፈላጊ ነው። ሌላም ብሉይ ኪዳን ውስጥ አንድ ምሳሌ አለኝ። ይሄኛው ምሳሌ አብርሃም ነው። አብርሃምን እግዚአብሔር ሆነ ብሎ ፈተነው። አብርሃም ሆይ ይህንን አንድ ልጅህን ይስሐቅን እኔ ወደማሳይ ቦታ ወስደህ እንድትሰዋልኝ እፈልጋለሁ ብሎ ተናገረው። አብርሃም እግዚአብሔር እንደተናገረው አልተጠራጠረም። ልጁን፣ ሰራተኞቹን፣ እንጨት እና እሳት ይዞ የሶስት ቀን መንገድ ተጉዞ ሞሪያም በሚባል ተራራ ላይ ሰራተኞቹን ተራራው ስር ጥሎ ተራራ ዋናት ላይ ወጥቶ ይስሐቅን ሊሰዋ ሁሉን ነገር አዘጋጅቶ ቢለውም ብድግ ሲያደርግ በዛን ቅጽበት እግዚአብሔር ተገልጦ እንዳታደርገው ብሎ ተናገረው። ማለት እግዚአብሔር በሚያስፈልገን ሰዓት ቅጽበት፣ በዛች ሰከንድ የሰከንድ ፍራክሽን ልትሉ ትችላላችሁ፣ ደርሶ እኛን ከአደጋ ከመቅሰፍት፣ ከችግር የሚያድን አምላክ ነው። ደቀ መዛሙርቱንም ጌታ ኢየሱስ ክርስቶስ በስደት በምትሆኑበት ጊዜ ሰዎች ወስደው በስደት ሰዓት እናንተ አማኞች በመሆናችሁ ወስደው ወደ ገዢዎች ወደ ባለስልጣናት ወስደው ሲጠይቋችሁ ምንድን ነው የምናገረው ብላችሁ አታስቡ። በዛን ቅጽበት አለ ጌታ ኢየሱስ የምትናገሩትን መንፈስ ቅዱስ ይሰጣችኋል። በጣም የሚገርም ነው። እግዚአብሔር በቅጽበት ደርሶ የሚረዳ አምላክ ነው። በሶስተኛ ደረጃ ይህንን ሀሳብ ስናገር፣ የእግዚአብሔር እርዳታ በብቁ ሁኔታም ነው የሚደርሰው። ማለት ኢፌክቲቭ ነው የእግዚአብሔር እርዳታ። እግዚአብሔር ሲረዳ አንድ ነገር ረድቶ ሌላ ነገር አይተውም እግዚአብሔር ሲረዳ በሙሉ መንገድ ነው የሚረዳው በሙሉ ኃይል ነው የሚረዳው አንድም ነገር አጓድሎ አዛብቶ ደግሞም ይሄኛው ጎደለው የሚባል ስራ እግዚአብሔር ሰርቶ አያውቅም ሁሉንም ነገር በአስደናቂ መንገድ በአስደናቂ ሁኔታ የሚያከናውን አምላክ ነው እግዚአብሔር ይመስገን እኛ እንደ ትል ደካማዎች ብንሆንም እንኳን ተራራዎችን የሚያደቅ ኃይል በእኛ ውስጥ ማስቀመጥ ይችላል። እግዚአብሔር ምድርና ሞላዋ ሲኦልና ሰራዊቱ በሙሉ በእኛ ላይ ቢሰለፍም እንኳን እግዚአብሔር እኛን አሸናፊዎች ከአሸናፊዎች የበለጥን አሸናፊዎች ማድረግ የሚችል ኃይል አለው። እሳት ውስጥ ብንጣል የእሳትን ኃይል የማጥፋት ኃይል አለው። ውሃ ውስጥ ተጥለን ውሃው አስጥሞ እንዲውጠን ሰዎች ፈልገው ቢጥሉን በውሃው ላይ እኛን ማንሳፈፍ የሚችል አምላክ ነው። ክብር ሁሉ ለእግዚአብሔር ይሁን። ለዚህ ነው ዘፍጥረት ውስጥ ለሳራ ሳራ በዘጠና ዓመቷ የሚቀጥለው አመት ወንድ ልጅ ትወልዳለች ሳራ ባለበት ጊዜ ሳራ ሳቀች ይሄ ይቻላል እንዴ ጌታዬ አርጅቷል እኔም ደግሞ አርጅቻለሁ አለሁ ብላ ስትናገር እግዚአብሔር ምንድን ያለው ለእግዚአብሔር የሚሳነው ነገር የለም እንደገና ለማርያም ደግሞ ሉቃስ ወንጌል ምዕራፍ አንድ ላይ ገብርኤል ተገልጦ ልክ እዛ ብሉይ ኪዳን ላይ የተነገረውን ሀሳብ እዚህ አዲስ ኪዳን ላይ ማርያም እኔ ወንድም አላውቅ ልጃገረድ ነው። ይሄ የተናገርከው እንዴት ሊሆን ይችላል? ስትል በእውኑ ለእግዚአብሔር የሚሳነው ነገር የለም። እስመ አልቦ ነገር ዘይሳነው ለእግዚአብሔር ይሉታል በግዕዝና ለእግዚአብሔር የሚሳነው ምንም ነገር የለም። የእግዚአብሔር እርዳታ በብቁ ሁኔታ ይደርስልናል እና እግዚአብሔርን ማመንና በእግዚአብሔር መታመን እጅግ በጣም አስፈላጊ ነገር ነው። ስለዚህ በእንደዚህ ያለ ጊዜ አሁን ባለንበት ዘመን ምንድን ነው ማድረግ ያለብን? አራት ነገሮችን ፈጠን ፈጠን ብዬ እናገርና አጠቃልላለሁ። አንደኛው ተግባራዊ እውነተኛ እምነትና እውነተኛ የእምነት ባህሪ ሊኖረን ይገባል። ይሄ ክርስትና የሚባለው ነገር አስመሳይነት የሌለበት እምነት ነው ማለት። ይህንን ስናገር አስመሳይ የሆኑ ክርስቲያኖች ወይም ደግሞ አማኞች ነን የሚሉ የአፍ ክርስቲያኖች የሉም ማለት አይደለም፣ አሉ። በዚህ በቪዲዮ በዩትዩቡ ዓለም ውስጥ ከሚሰራጩት አንዳንድ ዜናዎችና ነገሮች መካከል እዚህ እነዚህ ሀሰተኛ ነቢያትና ሐዋርያቱ ቤተ ክርስቲያን መዝሙር የሚያዘምሩ በጣም በጩኸት የሚያዘምሩ ሰዎች ብዙዎቹ መጠጥ ቤት፣ የተከፈተ ስፕራይት ስጡን እያሉ የተከፈተ ስፕራይት እንደሚመጣላቸው ይነገራል። እና የተከፈተ ስፕራይት ማለት ስፕራይት ፊታችሁ ነው መከፈት ያለበት። እና የተከፈተ ስፕራይት ማለት ሌላ ነገር ማለት ነው። ኮዳቸው ነው፣ እና የሚጠጡት ሌላ ነገር ነው። እንደዚህ እንደዚህ አይነት ሰዎች አሉ። እውነተኛ አማኞች ያልሆኑ አማኞች አሉ። ግን እኛ በህይወታችን እውነተኛ አማኞች የእውነተኛ አማኝ ባህሪያት ይዘን ትክክለኛ አማኞች ሆነን መገኘት ያስፈልገናል። ሁለተኛ የአምልኮ መልካችንን ማስተካከል አለብን። አሁን የመጨረሻው ዘመን ምልክቶች ከሆኑ ምልክቶች መካከል ሐዋርያው ቅዱስ ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ ሦስት ላይ በጣም በዝርዝር ብዙ ነገሮች በመጨረሻው ዘመን ሰዎች እንደዚህ ይሆናሉ እንደዚህ ይሆናሉ ብሎ ቁጥር አምስት ላይ ሲመጣ የአምልኮ መልክ አላቸው፣ ኃይሉን ግን ክደዋል። የአምልኮ መልክ አላቸው እና መልካለን ይላሉ። አምልኮ ስሙ ተቀይሯል። ያሸበሽባሉ፣ ይጮሃሉ፣ ይዘላሉ፣ ግን የእግዚአብሔርን ኃይል በውስጣቸው ክደዋል። አስመሳዮች ናቸው፣ ውሸታሞች ናቸው። ከነዚህ አይነት ሰዎች ምን አድርግ ብሎ ይናገራል ጳውሎስ? ራቅ። የሃይማኖት መልክ የአምልኮ መልክ ያለምንም ሀይል ሊኖራቸው ይችላል። ሰዎች በስጋቸው ሊጨፍሩ በስሜት ብዙ ነገር ሊያደርጉ ይችላሉ። ግን መንፈስ ቅዱስ በውስጣቸው ከሌለ እውነተኛ ህይወት የላቸውም ማለት ነው። እንደዚህ አይነት ህይወት መራቅና ከእንደዚህ አይነት ህይወት መጠንቀቅ አለብን። ሶስተኛ በጌታ በመንፈስ ቅዱስ ኃይል ሁል ጊዜ መሞላት አለብን። እኛ በዚህ በክርስትና እምነት የሚባሉ ነገሮች አሉ። መንፈስ ቅዱስ የሚባለው የስላሴ አካል አንዱ አብ፣ ወልድ፣ መንፈስ ቅዱስ በሰው ውስጥ የሚኖር በሰው ውስጥ ክርስትናን እንድንኖረው የሰይጣንን ሽንገላ እንድንዋጋ፣ እንድንቃወም እውነተኛ አማኞች ሆነን እግዚአብሔርን ጌታ ኢየሱስ ክርስቶስን ለመምሰል የሚያስችል ኃይል የሚሰጥ እሱ ራሱ አምላክ ነው። መንፈስ ቅዱስ እንደዚህ ዘመን መነገጃ ሆኖ አያውቅም። መንፈስ ቅዱስ መነገጃ አይደለም። ውሸታቸውን ነው ሰዎች በመንፈስ ቅዱስ እናደርጋለን የሚሉትን ነገር እናደርጋለን የሚሉት። እውነተኛው መንፈስ ቅዱስ ግን እውነተኛ የክርስትናን ሕይወት ነው የሚያስኖረው። ስለዚህ በሱ ኃይል ሁል ጊዜ ለመሞላት ጌታ ሆይ በመንፈስ ሙላኝ በመንፈስ ሙላኝ እያል መጠየቅና መለመን ይገባናል። ይሄ የመንፈስ ቅዱስ ሙላት የምንለውን ነገር ኤፌሶን ምዕራፍ አምስት ላይ ሲናገር መንፈስ ቅዱስ ውስጣችንን፣ ሀሳባችንን፣ ስሜታችንን በሙሉ እንዲቆጣጠር ራሳችንን መስጠት ነው። የመንፈስ ቅዱስ ሙላት የአንድ ጊዜ ክስተት ሳይሆን የህይወት ዘመን ሁሉ ክስተት ነው። ጌታን ካመንበት ጊዜ ጀምሮ እስከምንሞትበት ድረስ ሁል ጊዜ በየደቂቃው በየሰከንዱ የመንፈስ ቅዱስ ሙላት ያስፈልገናል። ስለዚህ በጌታ በመንፈስ ቅዱስ መሞላት አለብን። አራተኛው በነገር ሁሉ በጌታ እንታመን እንጂ እንጠንቀቅ እንጂ በፍጹም አንፍራ። አሁን በዓለማችን ላይ ሰዎች ሁሉ በፍርሃት ውስጥ ነው ያሉት። ፍርሃት ትክክል አይደለም። ፍርሃት ጠቃሚ አይደለም። ፍርሃት ረባሽ ነው። ፍርሃት እምነትን ከውስጣችን ያጠፋል። ፍርሃት እንድንጨነቅ እንድንርበተበት ያደርጋል። ማድረግ ያለብን ነገር ጥንቃቄ ነው። ቅድም ያነበብኩላችሁ ጥንቃቄ አለ። እጃችሁን ሁልጊዜ ታጠቡ፣ በእጃችሁ ፊታችሁም በፍጹም አትንኩ፣ ፊታችሁ የሚያሳክካችሁም ቢሆን እንኳን። ከሰዎች ርቀታችሁን ጠብቁ እና ሳል ሲያስፈልግ በእጃችሁ ላይ ሳሉ እንጂ ዝም ብላችሁ አትሳሉ። የመሳሰለውን ነገር እንድናደርግ መጠንቀቅ የሚገባንን እንጠነቀቃለን፣ ግን በእግዚአብሔር ላይ በነገር ሁሉ መታመን አለብን። እግዚአብሔር ጠባቂ ነው። እግዚአብሔር መሸሸጊያ ነው። ለዚህ ነው ኢሳያስ 25 ላይ የጨካኞች ቁጣ እስትንፋስ ቅጥርን እንደሚመታ አውሎ ንፋስ በሆነ ጊዜ ለድሃው መጠጊያ፣ ለችግረኛው በጭንቁ ጊዜ መጠጊያ፣ ከውሽንፍር መሸሸጊያ፣ ከሙቀት ጥላ ሆነሃል። ይቺ ሆነሃል የምትለው ቃል በፊት አሁን እና ወደፊት እግዚአብሔር የሆነውን ነገር የምታሳይ ናት። ስለዚህ እግዚአብሔርን እንወቀው። እንደዚህ አይነት አምላክ ነው። በፍጹም የማይጥል አምላክ ነው። በቅጽበት የሚደርስ አምላክ ነው። በችግር ባለንበት ሁኔታ ውስጥ ደርሶ የሚታደግ አምላክ ነው። እንደ እግዚአብሔር ያለ አምላክ ሌላ አምላክ እንደዚህ የሆነ አምላክ በሰማይም በምድርም በየትኛውም ሃይማኖት ውስጥ የለም። እግዚአብሔር ብቻ ነው ሕያውና እውነተኛ አምላክ እሱም ማወቅ በእሱ ላይ መደገፍ ትልቅ ጥበብ ትልቅ ማስተዋል ነው። እግዚአብሔር በዚህ ጥበብና በዚህ ማስተዋል ሁላችንን ይባርከን። እግዚአብሔር ስለ ቃሉ የተመሰገነ ይሁን።